የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 21 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በትላንትና ሁለት ከጭናቅሰን ከተማ አካባቢ ቤተ ክርስቲያን አንግሰው ወደ ጅጅጋ ከተማ ሲመለሱ በነበሩ ምዕመናን ላይ ጥቃት መፈጸሙንና ይህንን ተከትሎ በተነሳው ረብሻ ሁለት ሰዎች መገደላቸውን የከተማዋ ነዋሪዎች ለቪኦኤ ተናገሩ። በቃ ሲሞክሩ ድንጋይ ሲወራወሩ አንድ የእነሱ ፖሊስ የአመር ልጆችን መጥቶ የገደሉ ዝርዝር ዘገባ ይዘናል። በሙሉ ዘገባ የምንመለስበታለን። በሌላ በኩል የኦሮሞ ነጻነት ግንባርና የኦዲፒን በጋራ የመስራት ሁኔታን ለመቃኘት የተቋቋመውን ኮሚቴ የሰጠውን መግለጫ የተመለከተ ዘገባ አለን። በኦነግ ጥቃት ደረሰብን የሚሉ አቤቱታዎችንም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስና ታሊባን በሚያደርጉት ንግግር ሁለት ቴክኒካዊ ቡድኖች ለመመስረት ተስማምተዋል። ዓላማው ውሎ አድሮ መላ የአሜሪካንና የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ወታደሮች ከሀገሪቱ ሲወጡ አሸባሪዎች አሜሪካንና አጋሮቿን ለማጥቃት የአፍጋኒስታን ምድር እንዳይጠቀሙ ለማገድ ስለሚቻልበት ሁኔታ በዝርዝር ለመነጋገር መሆኑን ታሊባን ገልጿል። ዋናው የታሊባን ተደራዳሪ ሙላ ሼህ ሞሐመድ አስታይዚ ስታኒክዛይ ይህንን ያሉት ኳታር ላይ ከዩናይትድ ስቴትስ ልዩ የአፍጋኒስታን እርቅ ተወካይ ዛልሜይ ሀሊ ዛድ ጋር ለአንድ ሳምንት ለሚጠጋ ጊዜ ያህል ከተነጋገሩ በኋላ ነው። ባለፈው ዓመት በሜዲተራንያንን ባህር አቋርጠው ወደ ውጭ እየጎርፉ ከነበሩ ፍልሰተኞችና ስደተኞች መካከል አስደንጋጭ ቁጥር ያላቸው ሕይወታቸውን እንዳጡ ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር አስታወቀ። ዋና ጽፈት ቤቱን ካለበት ሊሳ ጄኔቫ ሊሳሽ ላይን ባደረሰችን ዘገባ መሰረት አምና የሜዲተራንያን ባህር ለማቋረጥ ከሞከሩ ስደተኞችና ፍልሰተኞች መካከል በአማካኝ ቁጥሩ በቀን ሰባት ይሞቱ ነበር ይላል የተባበሩት መንግስታት የስደተኞች መስሪያ ቤት ሪፖርት። በዚሁ መሰረት እንደ አውሮፓውያን አቆጣጠር በ2018 አመተ ምህረት ወደ 2275 ሰዎች ወይ ሞተዋል አሊያም የደረሱበት አልታወቀም ብሏል። ባለፈው አመት ቀደም ካሉት አምስት ዓመታት ከነበረው ቁጥር ያነሰ ማለትም 139300 ሰዎች ናቸው አውሮፓ ለመድረስ የቻሉት ይላል ሪፖርቱ። እንደ አውሮፓውያን አቆጣጠር በ2017 ከሊቢያ ወደ አውሮፓ በተደረገ ጉዞ ከ38 ተጓዦች ውስጥ አንድ ሰው መሞቱን ድርጅቱ ገልጿል። ይህ አሀዝ ባለፈው በ2018 ከፍ ብሎ የሰላሳ ስምንት ተጓዦች ሳይሆን የአስራ አራት ተጓዦች አንድ ሰው ከነዚህ ውስጥ መሞታቸውም ታውቋል። የዩኤንኤችሲአር ቃል አቀባይ እንደ ተናገሩት ያኔ ነው ሜዲተራኒያን የዓለማችንን ትልቁ የሞት ስፍራ ያደረገው። መንግስታዊ ያልሆኑ ድርጅቶች ከባህር አካባቢ የሚደርስ አደጋ ለመግታት ጥረት ቢያደርጉ በሁለት ሺ አስራ ስምንት ግን ጥረታቸው ቀንሷል ብለዋል። በመጨረሻም የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ የሀገሪቱ የአውሮፓ ህብረት ተደራዳሪዎች ዛሬ የተለያየ አመለካከት አንጸባርቀዋል። የብሪታንያ የምክር ቤት አባላት ጠቅላይ ሚኒስትር ቴሬዛ ሜይ የአወጣጡን ስምምነት በሚመለከት ለውጥ እንዲደረግ እንዲጠይቁ የብሪታንያ የምክር ቤት አባላት ውክልና ተሰጥቶኛል ካሉ በኋላ ልዩነቶቹ ተሰምተዋል። ትላንት በብሪታንያ ምክር ቤት በተሰጡ ተከታታይ ድምጾች የብሪታንያ አወጣጥን አስመልክቶ በተደረገው ስምምነት መይ ለአየርላንድ የድንበር ውሳኔ አማራጭ ቅንጅቶች እንዲያደርጉ በሚያስችል ሁኔታ ለመደራደር ያላቸው እቅድ ይሁንታ አግኝቷል። የብሪታንያ ከአውሮፓ ህብረት መውጣት ዋና ጉዳይ የአውሮፓ ህብረት ተደራዳሪ ማይክል ባርነር አቋማቸውን ግልጽ አድርገዋል ብለዋል። ግልጽ ለማድረግ የሚፈልገው ነገር አንድ ብቻ ነው። ከብሪታንያ ጋር በተደራደር ነው ስምምነት በመጽናት ረገድ በአንድነት እንቆማለን ብለዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Gabina B O N. Ye gabina kuzwachini ketta lands yonger mani napan karamaseni shaker. Gabina V O E. Let's cross boundaries together. Where there. መጀመሪያው ዘገባችን እናልፋለን። በትናንትናው ዕለት ከጭናክስን ከተማ አካባቢ ቤተክርስቲያን አንግሰው ወደ ጂጂጋ ከተማ ሲመለሱ በነበሩ ምዕመናን ላይ ጥቃት መፈጸሙን እና ይህንን ተከትሎ በተነሳው ረብሻ ሁለት ሰዎች መገደላቸውን የከተማዋ ነዋሪዎች ለቪዮ ገለጹ። የክልሉ ኮሚኒኬሽን ጉዳዮች ቢሮ በበኩሉ ድርጊቱን የፈጸሙት በድሬዳዋ የተፈጸመው ረብሻ በጂጂጋም እንዲደገም የሚፈልጉ የጥፋት ኃይሎች ናቸው ብለዋል። ከተማዋ አሁን ወደ ቀድሞ ሰላሟ ተመልሳለችም ተብሏል። አዲስ ቸኮል ተጨማሪ ዘገባ አለው። በትላንትናው ለት የአስተሪዮ ማርያም በዓል ምክንያት በማድረግ ከጅጅጋ ከተማ በቅርብ ርቀት ጭናክስን ወረዳ ውስጥ ወደሚገኘው ቆጨር ማርያም ለንግስ ሄደው ሲመለሱ በነበሩ ምዕመናን ላይ ማንነታቸው ያልታወቁ አካላት ጥቃት እንደፈጸሙ ተገለጸ። በተቀራራቢ ጊዜም ጅጅጋ ከተማ ከ04 ቀበሌ የተነሱ ወጣቶች ክርስቲያኖች ወደሚበዙበት ዜሮ6 ቀበሌ ጥቃት ሊፈጽሙ መሞከራቸውንም የአካባቢው ነዋሪዎች ተናግረዋል። ስለተፈጸመው ጥቃት የጅጅጋው ነዋሪ አቶ ጎሊያድ መስፍን እንዲህ ይላሉ ትላንትና ቆደር ሚባል ቦታ ላይ ማርያም ክብረ በዓል ነበረ። ክብረ በዓል ለማክበር የሃይማኖት ተከታዮች አክብረው ሲመለሱ መንገድ ላይ መንገድ እየዘጉና ብዙ ሰዓት ያቆዩቸዋል። ከዛ መከላከያ እየሄድላቸውና መከላከያ ከፊት በቃ እየመራን ክፍል በድንጋይ ምና በሮባ ብዙ ሰው ናን ይጎዳሉ፣ መኪና የሚተባብራሉ ከዛ በኋላ በቃ እዚህ ሲገባ ነገሩ የተቀናጀ ነው እና ደግሞ በዚህ ከዜሮ አራት የሚባል አካባቢ ተሰባሰው ወደ ዜሮ ስድስት ችግር የፈጠሩበት አካባቢ፣ እንደዛ ተቀናጅተው ወደ ዜሮ ስድስት ሲመጡ የሰፈር ልጆች ደግሞ መንገድ ላይ ዘተው ላለማሳለፍ ሲሞክሩ፣ ድንጋይ ሲወራወሩ አንድ የነሱ ፖሊስ ያ ልጆቹን መጥቶ የገደማ ገደለ። ከዛ በኋላ ያንዛ እንደገደለ ድጋሚ በጀርባ ዋና ቤዛቸው አለ ከታይዋን ና የሚባል አዲሱ ታይዋን፣ እዛ በጣም የተጨናጅ ና በጣም የተደራጁ በቁጥር የሚያታክቱ በውሎ ሲመጡ በጣም በመከላከያ ታክሉ ተግሞ መጨረሻ መከራ ነው። በ በጭስ ቦምብ ምናን ነገር ስንትን የበተ ናቸው። ከዛ በኋላ በ ያው መከላከያ ሀይልን ገብቶ ነገሮችን ኮንትሮል አድርገው ድርጊቱ መፈጸሙን ያመኑት አዲሱ የሶማሌ ክልል ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሀመድ መውሊድ ስለ ድርጊቱ ፈጻሚዎች እንዲህ ብለውናል። ይህ የተፈጠረው ያው አጋጣሚ ይሁን ዴሊብሬትድ ሌላ ሰዎች በፖለቲካ ምክንያት አድርጎ ይሁን መንግስት እየጣራ ነው ያለው። ከፌደራል ጋር እንድለው ነው። ምን ጉዳት ደረሰ? እስኪ የደረሰውን ጉዳት ሁለት ሰው ነው የሞተው ነው የተባለው። ማን ነው ገዳዩ? አይታወቁም እንግዲህ ያው ፌደራል ፖሊሲ ማን ነው በትይትና የተመታ ነው የሚባለው? ማን ደተኮሴ ጸጥታዎች እያጣሩ ነው። ይሄ ነገር የፈጸሙት ግለሰቦች ግን መንግስት እያጣራ ነው ያለው። ምንድን ነው በስተጀርባቸው ያለው? ይሄ ነገር ፖለቲካሪ ነው ኮንት ብሎ ነው ህዝብን ከህዝብ ለመጋጨት ሃይማኖት ከሃይማኖት ጋር ለመጋጨት ተብሎ ነው እግዚአብሔር አባረረ እንጂ ሌላ አለማ ያለው ቸር ግለሰቦች ስለነበሩ እሱን ነው መንግስት እያጣራ ነው ያለው ባለፈው የተነሳው ችግር እነዛ ሄጎቹ ባለፈው በፌስቡክ በምናምን ሲለቁ ሲጫራቸው የነበሩት ወሬ ነው አሁንም ተግባራዊ ለማድረግ ይፈልጉት ድሬዳዋ ላይ የተጀመረው ማለት ነው ባ ወደዚህም ኢምፖርት ለማድረግ ነው ወደዚህ ወደኛ ለማዛወድ ነው የፈላሉት እና እዚህም ሴሎች ስላላቸው ለዛ ነው መንግስት በጥብቅ ከፈጠራለሁ ከክልልም አንድ ላይ ሆኖ ሰታ ሀይሎቹ በደንብ እየሰሩ ነው ያሉት ነው በአሁኑ ሰዓት የመከላከያ ኃይል ከክልል ፖሊስ ጋር በመተባበር ሰላም እያስከበረ መሆኑን አቶ አብዱላሂ ተናግረዋል። በጅጅጋ ከተማ ሐምሌ 28 ቀን ሁለት ሺ አስር ዓመተ ምህረት ሄጎ ተብለው የተደራጁ ቡድኖች በቤተ ክርስቲያን ና በምእመናን ላይ እንዲሁም ሶማሌ ባልሆኑ የክልሉ ነዋሪዎች ላይ የዘረፋ ግድያ፣ ቃጠሎ ና አስገድዶ መድፈር ወንጀሎችን መፈጸማቸውን ገልጾ ክስ መመስረቱን የፌዴራል አቃቢ ሕግ ባለፈው ሳምንት አስታውቆ ነበር። የክልሉ ነዋሪዎች ግን አመራሮች እንጂ የድርጊቱ ፈጻሚዎች ለፍርድ ባለመቅረባቸው ተመሳሳይ ጥቃት ሊሞከር ቦቅተዋል ይላሉ። እነዚህ ሄጎ ምናምና የሚባሉ ተደራ ስምንት ያን ሁላ ጥፋት አጠፍተው ምንም ነገር ያልተባሉ አመራሮቻቸው ብቻ ናቸው የታሰሩት። አንድ ዋና ዋናዎቹ ሌሎቹ ያን ሁላ ጥፋት ያጠፉት እንዳሉ ከተማ ቁጭ ብሏል። የፌዴራል አቃቢ ሕግ ህዝብ ግንኙነት ዳይሬክተር አቶ ዝናቡ ቱኑ ግን እኛ ማስረጃ ያገኘንባቸውን ነው የከሰስ ነው ይላሉ። ማንኛውም ዜጋ ወንጀሉን እስካላገኘበት ድረስ ንጹህ ነው ብሎን አለን እንገምተው በእኛ ደረጃ አቃቢ ሕግ ፖሊሲን ባደረጋቸው ምርመራ በተጨባጭ በወንጀል ተሳትፏል ሊከሰሱ ይገባሉ ብሎ የለያቸውን ባለፈው መግለጫ ዝርዝር መግለጫ ሰጠንበታል። አርባ ስድስቱ ማለት ነው አርባ ስድስቱ ማለት ነው። ከዚያ ውስጥ የተወሰኑት ማረፊያ ቤት አሉ፣ የተወሰኑ ደግሞ አሁንም የሚፈለጉና ክስ ግን በሌሉበት ደግሞ ክስ መስርተን አለ በስም ዝርዝር አለይተን ማለት ነው። አሁን ሚስተር ኤክስ አይቀር የሚባል ካለን ደግሞ ይዛው ስለመሳተፉ እርግጠኛ የሆነ አካል በሙሉ እዚ ያለ አካባቢውም የጸጥታ መዋቅር አለ የፖሊስም ለምንም ይህን መረጃ እየሰጠ ወንጀለኛ የሆነ ሰው ሁሉ መጠየቅ አለበት። እኛ የምንለው ሕዝቡ እንዲተባበረን ነው የምንለው። በአሁኑ ሰዓት የጂጂጋ ከተማ ወደ ቀድሞ መረጋጋቷ መመለሷን ነዋሪዎችም፣ የክልሉ ኮሚኒኬሽን ጉዳዮች ቢሮም ለቪኦኤ ተናግረዋል። በአዲሱ የአቶ ሙስጠፋ አስተዳደር ሶማሌ የሆኑትም ያልሆኑትም በርካታ የክልሉ ነዋሪዎች ተስፋ አላቸው። ሆኖም መጪውን ጊዜ ከስጋት ነጻ ለማድረግ ተጨማሪ ስራዎች መሰራት አለባቸው ይላሉ። አሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮንለኝ ድሬዳዋ አዲስ ቸኮልንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኦሮሞ ዴሞክራሲያዊ ፓርቲና ኦነግ መካከል የተዋቀረው የአባ ገዳዎችና ሽማግሌዎች የእርቅ ሂደት የቴክኒክ ኮሚቴ የእርቅ ሂደቱ ተስፋ ሰጪ መሆኑንና ከሚመለከታቸው አካላት ጋር ውይይት መደረጉን ገለጸ። በሰላም ስምምነቱ የተኩስና ግጭት ማቆም ስምምነት ቢደረግም ሰዎች በተለያዩ ቦታዎች እየሞቱ የተጠ እየሞቱ እንደሆነ የተጠየቁት አቶ ጀዋርና አቶ በቀለ ችግሩን ተከትሎ ከሁለቱም ወገን ስሞታ እየቀረበና ህዝቡም ስለ ችግሩ እየተናገረ ነው፣ ለመፍትሄው ከሚመለከታቸው አካላት ጋር እየተወያየን ነው ብለዋል። የቴክኒክ ኮሚቴውን በመወከል ለመገናኛ ብዙኃን መግለጫ የሰጡት የኦኤምን የኦሮሞ ሚዲያ ኔትወርክ ዳይሬክተር አቶ ጀዋርና የኦፌኮ ዋና ጸሐፊ አቶ በቀለ ገርባ የቴክኒክ ኮሚቴው በስምንት ቡድን በመከፋፈል ለውሳኔ ተግባር ወደ ተግባር ወደ ተለያዩ አካባቢዎች ይሰማራል ብለዋል። ሙክታር ጀማል ዝርዝር አለሁ በኦሮሞ ነጻነት ግንባርና መንግስት መካከል ያለውን ውዝግብ ለመፍታት የተቋቋመውን የእርቅ የቴክኒክ ኮሚቴ በመወከል ለመገናኛ ብዙሃን መግለጫ የሰጡት የኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሀመድ እና የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ እንዳስታወቁት ኮሚቴው በተለያዩ አቅጣጫዎች በመሰማራት የኦሮሞ ነጻነት ግንባር ሰራዊት ወደ ስልጠና የሚገባበትን ሂደት ውሳኔውን ተግባራዊ ለማድረግ ይንቀሳቀሳል ብለዋል። የኦሮሞ ነጻነት ግንባር ተዋጊዎችም በዚሁ ሂደት ወደ ማዕከል እንደሚሰባሰቡ አቶ በቀለ ተናግረዋል። ይሄ ኃላፊነት እንደተሰጠን ወዲያውኑ ስብሰባ አድርገን እቅዶችን አውጥተናል። በስምንት ቦታዎች የሚሰባሰቡበትና ለተዋጊዎቹ አቀባበል የሚደረግበት ቦታ ተወስኗል። ወደ ካምፕ የሚገቡበት ጊዜም ተወስኗል። በዛ መሰረት በዚህ ውስጥ መሳተፍ ያለባቸው የመንግስት አካላትና ድጋፍ ማድረግ ያለባቸው የመንግስት አካላት ስላሉ ለተግባራዊነቱ መንግስቱ ሙሉ በሙሉ መሳተፍ ስላለበትና ማገዝ ስላለበት ያንን ለመጠየቅ ይሄንን ሰሞን ከመንግስት ጋራ መንግስት አካላትንና ባለስልጣኖችን ለማግኘት አንዳንድ ሙከራዎችን አድርገናል። ሙከራዎቹ ከሞላ ጎደል የተሳኩ ናቸው። የሰላም ሂደቱን ገቢራዊ ለማድረግ የወጣውን እቅድ በአስቸኳይ ለመፈጸም የቴክኒክ ኮሚቴውም ሆነ አባገዳዎች ተግተው እየሰሩ መሆኑም ተነግሯል። ለተፈጻሚነቱም ከሁለቱም ወገኖች አዎንታዊ መልስ እንዳገኙም ነው አቶ በቀለ ገርባና አቶ ጀዋር መሐመድ ለመገናኛ ብዙሃን የተናገሩት። ከኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ጋር ያደረጉት ውይይትም አመርቂ መሆኑንና በሂደቱ ላይ እንደሚደግፏቸው እንዳሳወቋቸው ተናግረዋል። የሰላም ውይይቱ ከተጀመረና የተኩስ አቁም ስምምነት ላይ ከተደረሰ በኋላም ቢሆን የተለያዩ ጥቃቶች እየተፈጸሙና ሰዎች እየሞቱ መሆኑን እየተጠየቁት የኮሚቴው ተወካዮች በተለያዩ ቦታ እውነትም ችግሩ እየተንጸባረቁ መሆኑን ተናግረዋል። አቶ ጀዋርም ይህን መልሰዋል። በተለይ በመንግስት አካባቢ ያለው አመራር በውጭ ለስራ ስለነበሩ አሁን ወንድሜ የጠየቃቸውን ነገሮች ለማስፈጸም ትንሽ አስቸጋሪ ነበር። አሁን ግን ወደ ሀገር ቤት ተመልሰው በሙሉ ተሳትፎ ላይ ነው ያሉት። ግጭቶች እንዲቆሙ፣ ችግሮች እንዲፈቱ እየጣርን ነው። መፈታትም አለባቸው። ትልቁ ቁም ነገር ለሀገርም ሆነ ለሕዝብ የሚጠቅመው መፋለም ሳይሆን የሀገራችን ልሂቃን፣ የሀገራችን ወጣቶች በመድረክ በመሰባሰብ መወያየት ነው ብለን ነው የምናስበው። ይህ እንግዲህ በሁለቱም ወገን ተቀባይነት አግኝቶ እየሰራንበት ያለ ነው። የሰላም ሂደቱ እንዲሳካ ሁሉም የበኩሉን ኃላፊነት እንዲወጣ እና የጫካ ጦርነት ብቻ ሳይሆን ከመገናኛ ብዙኃን ጦርነትም ሁለቱም አካል እንዲታቀብም ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኦነግ ታጣቂዎች አራት ሰዎችን እንደገደሉ የአማሮ ወረዳ ነዋሪዎች በትላንትና ሁለት ተናግረዋል። የተገደሉት ሰዎች ከአርባ ምንጭ በኮንሶ አድርገው ቡርጂ ወረዳ አቋርጠው ወደ አማሮ ኬላ ይጓዙ እንደነበሩም ገልጸዋል። የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ በአማሮ ቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። ከትላንት በስቲያ የተገደሉ ሁለት አርሶ አደሮችን ጨምሮ በአጠቃላይ ሰማኒያ ሁለት ሰዎች መገደላቸውም ተገልጿል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ከትላንት በስቲያ በቀጠናው እየተፈጸመ ስላለው ጥቃት መረጃው እንደሌላቸው መግለጻቸው ይታወሳል። ዮናታን ዘብዴዎስ ተከታዩን ሪፖርት ልኮልናል። የኦነግ ታጣቂዎች ባደረሱት ጥቃት አራት ሰዎች መገደላቸው ነው የአማሮ ወረዳ ነዋሪዎች ተናገሩት። የተገደሉ ሲቪሎች ከአርባ ምንጭ ተነስቶ በኮንሶ ዞን ከአራት ከተማ አድርገው የቡርጅ ወረዳ አቋርጠው አማሮ ኬሌ በመምጣቱ ላይ ሳሉ ነበር። በኮንሶና በቡርጅ መካከል በሚገኘው ሰገን በተባለ በረሃ ላይ ተገደሉ የተባለው ሲጓዙበት የነበረውን አይሱዙ የከባድ ጭነት ማመላለሻ መኪና አስቁመው በአሰቃቂ ሁኔታ እንደገደሏቸው ነው ስማቸው እንዲጠቀስ ያልፈለጉ የዓይን እማኝ ከቦታ ለቪኦኤ የተናገሩት። ተሳሳሪ እና አንድ ሹፌር ነ የሚሄድ መኪና ዳገት ላይ አራት የሆነ ታጣቂዎች ወጥተው ሰው ከሹፌሩ ውጭ ሹፌሩን ቆስሏል። እዚህ ፍሬን ስቦ እሱ ወደ ጫካ ሸሽቶ ማለት ነው። እሱ አምልቷል ግን አራት ሰዎችን ገድለው መኪናውንም ከፍት ምጭ አድርገው ሰዎቹን መግደል ብቻ ሳይሆን ኢ ሰብአዊ የሆነ ድርጊት ፈትሞባቸው በዚህ ሰዓት ሰቡልጊ ወደ ሞያል የሚሄድ ና ከቡርጅ ወደ ኮንሶ መኪናውን ሲያሽከረክር የነበረው ሹፈር ተጎርቶ በቡርጅ ወርዳ ጤና ጣቢያ ሕክምና የተደረገለት ይገኛል ነው ያሉትም የተገደሉ ሲቪሎች የደርባም የአልፎጮ ና የቡንቲ ቀበሌ ነዋሪዎች ናቸውም ተብሏል። ከአማሮ ወርዳ አስተያየት ለቪዮ የሰጡት አቶ አማር አክልሉ ዛሬ አራት ሲቪሎች በተገደሉበት ስፍራ ኦነግ በተደጋጋሚ ጊዜ ጥቃት እንደሚያደርስ ተናግሯል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለውም ሀሰት ነው በማለት ተናግረዋል። አቶ አማርም ከዚህ በፊት እንደዚ ያለ አደጋ አጋጣሚ መከላከያ ደርሶ ያዳ ናቸው ያው እዛው በረሃ ላይ በከፍተኛ ሁኔታ የታጠቀ ኃይል አለ። ይ ኦነግ ሰራዊት አጠቃላይ ገላና ሸለቆ ኦነግ ሰራዊት የሚራብ ጉጂ ዞንም እንደተቆጣጠረ ነው ያለው። በቀጠናው ኦነግ የሚያደርሰው ጥቃትና የኦነግ የበላይነት ከሁለቱም ክልሎች አቅም በላይ መሆኑ ተናግሯል። ሰራዊት እነሱ በአብ ደረጃ ነው የሚባለው እንጂ እንዳለ ከነጭ ሳር ከጋሸ እስከ ላዶ ከላዶ እስከ ቦንዲቻ የሚባል የምዕራብ ጉጂ ዞን ቀላና ወረዳ ስር ያሉ እንዳለ ይዛ ያሉት ኦልሬዲ እንዳለ እንደተቆጣጠሩ ያሉ ማንም እነሱ ነቃቸው ያለ እንዳለ እስካሁን ጥቃት ያደረሱ ለ ትናንትና በአስራ ዘጠኝም እንደዚያ ሁለት ሰው ከሸሮ ቀበሌ ላይ ሞቷል። ትናንት እሑድ ሳምንት ማለት ነው። አንድ ሰው እንደዚሁ ሁለት ሰው ቆስሎ አንድ ሰው ሞቷል። ስለዚህ በከፍተኛ ሁኔታ ጥቃቱ እንደቀጠለ እስካሁን ውስጥ ብቻ ሰባት ሰው በጉጂ ታጠቁ ሀይሎችና በሆነግ ሰራዊት ነው ከባድ መንግስት ቢኖርም ይሄ የሚባል ስራ የሚሰራ አካል የለም ከማቸው በላይ ነው ከደቡብ ክልል ማኪም በላይ ነው ከኦሮሚያ ክልል ማኪም በላይ ነው ፌደራል መንግስት ጣልቃ ካልገባ በስተቀር ምንም ውጤት አይመጣም ስማቸው እንዲገለጽ ያልፈለጉት የቡርጂ ወረዳ ነዋሪም መንግስት በቀጠናው ያለውን የሆነግ ጥቃት ማስቆም አልቻለም ስሉ ይከሳሉ በአንድ በኩል ከሆነ ጋር ታርቅ ያለው ከሆነ ጋር ከዘራድር ከሆነ ጋር ነገሮችን አስተካክ ያሉላል ነገር ግን መንግስት ባለበት ሀገር በየ ጊዜው እዚህ አካባቢ ምናልባት እዚህ ውስጥ ያለው ነገር ስምታችሁታል አልታቆታላችሁ በየ ጊዜው ነው ሰው የሚሞተው እዚሁ አካባቢ ብቻ አምስት ሰው ሞቷል በዚ በፊት እንደዚሁ አምስት ሰው ከዚህ በፊት አንድ ባለላሚ የስምንት ወር እርጉዝ ሴት የሞተችበት ቦታ ነው ቦታው እዚያው ቦታ ላይ ነው አሁንም አድብተው ከጠዋቱ አንድ ሳት አካ- አንድ ሳት ሊሞላ አንድ አስር ዘጣ ሲቀር አካባቢ አድብተው ነው የገደሏቸው ጥቃት አድራሹ የታጠቀ የኦነግ ሰራዊት ነው የሚለው በአካባቢው የሚገኘው የመከላከያ ሰራዊት ሻለቃ ጌታቸው ታምራት ትኩረት ባለመሰጡ ጥቃቱ በተደጋጋሚ ጊዜ እንደሚደርስ ተናግረዋል። ከዚህ ጋር በተያያዘ የኦነግ ሊቀመንበር አቶ ዳዊ ብሳም ትናንት ስናነጋገር በቀጠናው የተፈጠረ ስላለው ጥቃት መረጃው የለኝ ማለታቸው ይታወሳል። የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ በበኩላቸው በአማሮና በቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። በእርግጥ ያው ከአማሮና ከቡርጂ አካባቢ የሚነሳው ነገር አንድ መታወቅ ያለበት የክልሉ መንግስት ከአቅሙ በላይ ነው ነው መንግስት ችግሩን ለመፍታት ጥረት ቢያደርግም ዛሬም ዜጎች በታጠቀ ኃይል እየተገደሉ መሆናቸውን ተናግረው በክልሎች አቅም ብቻ የሚፈታት ችግር አለመሆኑን ገልጿል። በሁለት ክልሎች መካከል ነው በፌዴራል ደረጃ ጣልቃ ተገብቶ መፈታት ስላለበት ፌዴራል መንግስት ሰላምን ለማረጋጋት እየሰራ ነው ያለ ገነዘባለን። በዚህ መካከል ግን ዜጎቻችን እየሞቱ ናቸው። ስለዚህ ከዜጋው የምነሳው ጥያቄ ተገብነት ያለው ነብዬ ነው የማስበው። ግን ደግሞ ከፈታት አንጻር የሚወሳሰቡ ነገሮች አሉ። በአካባቢው ላይ ከታጠቀ ኃይል ጋር ታይዘው ና ይህንን አሁን መንግስት የተለያዩ ስራዎችን ለመስራት ሞክሯል። እየጠበቅ ነው ያው በአጭር ጊዜ ወደ መፍትሄ ይመጣል ብለን ያሰብነው የተጀመሩ ስራዎች አሉ። ግን ደግሞ አሁንም ቢሆን ሞት ስላለ ይህንን ሊያስቀር የሚችሉ ስራዎች መስራት እንዳለብን የምናስበውና ከትላንት በስቲያ የታጠቀ ኃይል አደረሰ በተባለው ጥቃት ከአማሮ ወረዳ ሻሮ ቀበሌ ሁለት አርሶ አደሮች መገደላቸውን የተናገሩት ነዋሪዎች ዛሬ በሰገን በረሃ ከተገደሉ አራት ሰዎች ጋር እስካሁን 82 ሰዎች መገደላቸውን ተናግሯል። የአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባም በኦሮሚያ ክልል በነቀምት አካባቢ ሰዎች እየታሰሩ መሆኑን የታሰሩት ሰዎችም ከኦሮሞ ነጻነት ግንባር ወይም ከኦነግ ጋር ንክኬ አላችሁ በሚል እንደሆነ ናኮር መልካ ከነቀምት ባጠናቀረው ዘገባ አድርሶናል። ወይዘሮ ወርቃየው ጉደታ አቤዶንጎሮ ወረዳ ቱሉ ጋና ቀበሌ ነው የሚኖሩት። ባለቤታቸው አባገዳ ለታ አቢሼ ባለፈው ሳምንት ቁጥጥር ስር እንደዋሉ ተናግረዋል። የትላንት ሳምንት ሰኞ እለት በጽህፈት ቤት እንደሚፈለግ ነግረውት ይዘውት ሄዱ። ሁለት ቀን የት እንደወሰዱት አላውቅም ነበር። በጣም ተጨናንቀን ስናለቅስ ነበር። ቆይቶ በሆሮ ጉድሩ ሻምቡ ከተማ መታሰሩን ሰማል። ወይዘሮ ወርቃየው አባገዳ ለታ አብሼ ከዚህ ቀደምም ሲታሰሩ እንደነበር እና የዛሬ ሁለት ዓመት ገደማም ጦል ላይ ታስረው እንደነበር አስታውሰዋል። የአቤዶን ጎሮ ወረዳ ነዋሪ አቶ ጅረኛ ብየና ለቪኦኤ እንደተናገሩት ቁጥራቸው ከሀያ በላይ የሆኑ ግለሰቦች ባለፈው ሳምንት በማዘዣ ማዕከሉ ተይዘዋል። ከተያዙት መካከል አባገዳዎች፣ መምህራን፣ አርሶ አደሮችና የወረዳው ኦዴፓ ጽፈት ቤት ኃላፊም ይገኙበታል ብለዋል። ከታሰሩት መካከል አብዛኞቹ አርሶ አደሮች ናቸው። በጦሮ ቦራ ከሚባልና ከዚህ 12 ኪሎ ሜትር ከሚርቅ ቦታ ነው የወሰዷቸው። የወረዳው አባገዳዎችም ታስረዋል። ለምሳሌ አባገዳ አበበ ቦረናና አብሼ ለታ ይገኙበታል። ወጣቶችም ታስረዋል። ሆማ ጋሌላ ከሚባል ቀበሌ የመጡም አሉ። በ1996 ዓ ም ከሐረር ተፈናቅለው የመጡም አሉበት። አበበ ነሞምሳ የሚባል የሆስፒታል ጥበቃ ሠራተኛ የቱሉ ጋና ቀበሌ ሊቀመንበርና የአዴፓ ጽህፈት ቤት ኃላፊም ተይዘዋል። ግለሰቦቹ በማዘዣ ማዕከሉ ቁጥጥር ስር ያሉት የኦሮሞ ነጻነት ግንባር ኦነግን ትደግፋላችሁ ተብለው ነው ብለውኛል አቶ ጅሬኛ። ያኔ እንግዲህ ለማረጋጋት አብረው እየሄዱ ነበር። ለምሳሌ ነገራ አሻ የተባሉ መምህር ምንም አላጠፉም። ኦነግ በዚህ ሲንቀሳቀስ አባገዳዎችና ሌሎችም ሰዎች ህብረተሰቡን ለማረጋጋት አብረው ሲሄዱ ነበር። ታሳሪዎቹ በአሁኑ ሰዓት ሻምቡ ከተማ በማዘዣ ማዕከሉ ካምፕ እንደሚገኙና እስካሁን ምንም አይነት ጥያቄ እንዳልቀረበላቸው መስማታቸውንም አቶ እጅሬኛ ብዬና ተናግረዋል። የወረዳውን አስተዳዳሪ አቶ ገመቹ ነገሪን በእጅ ስልካቸው ለማግኘት ያደረግነው ሙከራ ይህንን ዘገባ እስካጠናከርን ድረስ ስልካቸው ጥሪ የማይቀበል በመሆኑ አልተሳካም። የሆሮ ጉድሮ ወለጋ ኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ አቶ ለሊሳ በቀለ በበኩላቸው ቆይተው መልስ እንደሚሰጡ ከነገሩን በኋላ ስልካቸው ላይ በተደጋጋሚ ብደውልም ላገኛቸው አልቻልኩም። ቀድሜ ስደውልላቸው ግን ይህንን መልስ ሰጥተው ነበር ይላሉ። ግን በተጨባጭ ያየነው ነገር የለም ወረዳ ላይ ካሉ ባልደረቦች አጣርቼ ትክክለኛ መረጃ ብሰጥ አይቻልም። በተመሳሳይ ሁኔታ በምስራቅ ወለጋ ሊሙ ገሊላ ወረዳም ሰዎች በማዘዣ ማዕከሉ ቁጥጥር ስር ውለዋል ሲሉ አቶ በንቲ ለሙ የተባሉ የወረዳው ነዋሪ ተናግረዋል። አስር የገሊላ ከተማ ነዋሪዎች የኦሮሞ ነጻነት ግንባርን በመደገፍ ተጠርጥረው ባለፈው ሳምንት ቅዳሜ በማዘዣ ማዕከሉ ቁጥጥር ስር ውለዋልም ብለዋል። ቄስ መልካሙ፣ ቄስ መሰረት ባለፈው ቅዳሜ ቄስ መልካሙና ቄስ መሰረትን ይዘው ደበደቧቸው። ሌሎች ልጆችንም ይዘዋል። አምሳል ሸምሱና በላይ በየነ የተባሉ ግለሰቦችም አስረዋል። እናንተ ኦነግን ትደግፋላችሁ፣ ምግብ ታቀርቡላቸዋላችሁ እንዲያውም ጸጉራችሁ የኦነግ ነው ኦነግ ናችሁ ብለው ነው ሲያስሩ የነበሩት። ማሞ አበበ የሚባሉ ግለሰብ መምህር ናቸው። ስለታሰሩ ፈተና ሳይፈተኑ ቀርተዋል። ተማሪዎች የኦሮሞ ነጻነት ግንባር ኦነግና የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ባለፈው ሳምንት እርቅ ማውረዳቸውን ይፋ ካደረጉ በኋላ በኦነግ ደጋፊነት ሰዎችን ማሰር አግባብነት የለውም ብለዋል። ሁለቱ ወንድሞቹ እንደታሰሩ የተናገረው አብዲ ገመዳ የተባለ ግለሰብም ስለ ሁኔታው እንዲህ አብራርቶልኛል። አንዱ ምክንያት የሚጠይቅ ሰው የለም። ለምሳሌ ታሪኩ ገመዳ የተባለው ወንድሜ የስድስተኛ ክፍል ተማሪ ነው። የኮበለለ ሰው እናንተ መካከል አለ ነው ያሉን እኛ ጋር ማንም ኮብልሎ አልመጣም። መረጃው ለእኛ አዲስ ነው ብለናቸዋል። የወረዳው አስተዳዳሪ አቶ አብዲሳ ቀና ጋደውዬ ለስራ ጉዳይ አዳማ ከሄዱ አንድ ሳምንት እንዳለፋቸው ጠቅሰው ስለ ሰዎች መታሰር ምንም አይነት መረጃ እንደሌላቸው ተናግረዋል ከጥቂት ቀናት በኋላ ስለሚመለሱ ስለ ጉዳዩ አጣርተው ገለጻ እሰጣለሁም ብለዋል። እሳቸው በወረዳው እያሉ ስለነበረው ሁኔታ ግን እንዲያብራርተዋል፣ እንደዚህ ያለ መረጃ የለኝም። የጸጥታ ጽሕፈት ቤት ኃላፊም ከእኔ ጋር ነው። ከስራ ፈጻሚዎች ውጪ ማንም እዚያ የለም። ማን እንደያዛቸው የማውቀው ነገር የለኝም። ሰዎች ስለመያዛቸውም ካንተ ነው የምሰማው። ባለፈው ሳምንት በአምቦ ከተማ በኦነግ እና በኦዴፓ መካከል የነበረው ቅራኔ ተፈቶ ዕርቅ መፈጠሩን የተቋቋመው የቴክኒክ ኮሚቴ ማሳወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ፣ ነቀምቴ። ናኮርን ላደረሰን ዘገባ እናመሰግናለን። አድማጮች፣ ወደ መጨረሻ ዘገባችን ነው የምናልፈው። ባለፈው አመት በሜዲተራንያን ባህር አቋርጠው ወደ ውጭ ጎርፉ ከነበሩ ሰልፈኞችና ፍልሰተኞች መካከል አስደንጋጭ ቁጥር ያላቸው ሕይወታቸውን እንዳጡ ዩንች ሳያር አስታውቋል። ዋና ጽፈት ቤቱ ካለበት ከጄኔቭ የተላከልን የሊሳ ሽላይንን ዘገባ አዲሱ አበበ አጠር አድርጎ ይዞታል። አምና የሜዲትሬንያንን ባህር ለማቋረጥ ከሞከሩ ስደተኞችና ፍልሰተኞች መካከል በአማካይ ቁጥር በቀን ስድስት ሰዎች ይሞቱ ነበር ይላል የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት። በዚሁ መሰረት እንደ አውሮፓ አቆጣጠር ባለፈው 2018 ዓ ም ወደ 2275 ሰዎች ወይ ሞተዋል አሊያም ይደረሱበት አልታወቅም። እንደ አውሮፓ አቆጣጠር በ2017 ከሊቢያ ወደ አውሮፓ ከተደረገ ጉዞ ከ38 ተጓዦች አንድ ሰው መሞቱን ዩኤንኤችሲአር ገልጧል። ይህ አሃዝ ባለፈው 2018 ከፍ ብሎ በየ38 ተጓዥ ሳይሆን በየ14 ተጓዦች አንድ ሰው መሞቱን አስታውቋል። የዩኤንኤችሲአር ቃል አቀባይ የሆኑት ሊዝ ስሮሴል ለቪኦኤ ሲናገሩ የስደተኞችና ፍልሰተኞች ሞት የበዛው በሜዲትሬንያን የአደጋ ማስወገጃ አገልግሎት በመቀነሱ ነው ይላሉ። ያ ነው ሜዲትሬኒያን የዓለማችን ትልቁ የሞት ስፍራ ያደረገው። መንግስታዊ ያልሆኑ ድርጅቶች ባህር አካባቢ የሚደርስን አደጋ ለመግታት ጥረት ቢያደርጉም በ2018 ግን ጥረታቸው ቀንሷል እና አሁን የምናየው ምንድን ነው አደጋውን ለመቀነስና ለማቆም የሚደረግ ጥረት መቋረጡን ነው። ህዝብም ተስፋ በመቁረጥ መጓዙን አልተወም። የሚከተለው ግን ያው ሞት ነው። ለነገሩ የአደጋ ማስወገጃ ዘዴዎችን መቀጠሉም ሆነ ማዘጋጀቱ ብቻውን ሞትን አያስቀርም የሚሉት የዩኤንኤችሲአር ቃል አቀባዩዋ ትሮሰል፣ ሰዎች በመሠረቱ አገሮቻቸውን ትተው የሚሰደዱት ወከባንና እንግልትን ብሎም ድህነትን ሽሽት እንደሆነ ገልጠዋል። ይህ ደግሞ የመላው አውሮፓ ኃላፊነትና ሸክም እንደሆነም አክለው አሳስበዋል። አድማጮች እንግዲህ ዛሬ ጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ ማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ሞክ ቢልያ ቢሮ ዝግጅቱን በማቀናበር የቴክኒክ መሀንዲሱ ደግሞ አልፈሪዱ አልሳንቶስ አብሮን ነበረ። ጉዟችሁ የሰመር ይሆን እያለን እንሰናበታለን። መልካም ምሽት ደዳደሩ አንገ La zena ciu negdere tamre Dann in Radonez